ጋቢና ቪኤ ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳውን እኔ ነኝ ጽዮን ግርማ። ከጎኔሲ ጋቢና ቁጭ ብላለች። ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። በዩናይትድ ስቴትስ የጥቁር ሕዝብ መብት ተሟጋቹ የዶክተር ማርቲን ሉተር ኪንግ 88ኛ የልደት በዓል መታሰቢያ በመከበር ላይ ይገኛል። ባለፈው ዓመት የአዲሱን የአውሮፓውያን አመት ዘገባ ያወጣው የመብት ድርጅት ሂዩማን ራይትስ ዎች እንደ አውሮፓውያን አቆጣጠር የ2016 ዓመተ ምህረት የኢትዮጵያ የጭካኔ ገደቦች አመት ብሎታል። Yeah, በኢትዮጵያ ሁላችንም እንደምናውቀው መንግስቱን የሚቃወሙ ድምጾችን ለማፈን የተሳካና ሰፊ ዘመቻ ተካሂዷል። በሂውማን ራይትስ ዎች ከፍተኛ የአፍሪካ ተመራማሪ የሆኑት ፊሊክስ ሆርን ናቸው። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። የፌዴራል ጠቅላይ አቃቤ ሕግ እነ ማስረሻ ስጤ ብሬ በሚል መዝገብ በቂሊንጦ ማረሚያ ቤት ቃጠሎ በ23 ታራሚዎች ግድያና በሽብር ወንጀል ክስ የመሰረተባቸው ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ጠየቀ ታራሚዎቹ አሁንም በማረሚያ ቤቱ አስተዳደር በደል እንደሚፈጸምባቸውና የረሃብ የረሃብ አድማ እንዳደረጉ ገለጹ። አብዛኞቹ ተጠርጣሪዎች የክስ መቃወሚያ አናቀርብም ብለዋል። ከተከሳሾቹ አንዱ ዶክተር ፍቅሩ ማሩ ክሳቸው ዛሬ ተነቦላቸው ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ዛሬ የማርቲን ሉተር ኪንግ ኢትዮጵያን በዩናይትድ ስቴትስ ይፋዊ የመንግስት ክብረ በዓል ነው። ይህ ስለ ዶክተር ማርቲን ሉተር ኪንግ ስም ተከብሮ እንዲውሉ የተወሰነ እለት በየአመቱ የሚውለው የአውሮፓውያን ጀንዋሪ ወር በገባ በሶስተኛው ሰኞ ነው። በ963 ዓ ም በአውሮፓውያኑ አቆጣጠር በኢትዮጵያ ደግሞ በ963 ዓ ም ማለት ነው። አፍሪካ አሜሪካውያን ወይም የአሜሪካ ጥቁሮች የእኩልነት መብታቸው እንዲከበር በመጠየቅ ዋሽንግተን ዲሲ ላይ በመቶ ሺዎች የሚቆጠሩ አደባባይ ላይ ወጥተው ነበር። ይህ ሰልፍ ታላቁ የዋሽንግተን ሰልፍ ተብሎ የሚታወቅ ሲሆን እንደ አላማ ደግሞ አድርጎ ያነሳቸው መሰረታዊ ጥያቄዎች ስራና ነጻነት ነበሩ። ማርቲን ሉተር ኪንግ ጥር 7 1921 ዓ ም ጆርጂያ ግዛት ዋና ከተማ አትላንታ ውስጥ ተወልደው መጋቢት 4 1960 ዓ ም ቴኔሲ ግዛት ውስጥ በምትገኘው ሜንፊስ ከተማ በነፍሰ ገዳይ ጥቃት በ39 እድሜያቸው ተገደሉ። ማርቲን ሉተር ኪንግ እጅግ በርትቶ በነበረው የዘር መድሎ ዘመን ለሲቪል መብቶች መከበር በመሩ ሰላማዊ ትግል I have a dream that my four little children will one day live in a nation where they will not be judged by the color of their skin but by the content of their character. I have a dream today. አንድ ቀን አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት ሀገር እንደሚኖሩ ይታየኛል። ማርቲን ሉተር ኪንግ ከአብርሃም ሊንከን መታሰቢያ ሐውልት ህንጻ ላይ ደጃፍ እጅግ ታሪካዊና ሕያው ሆኖ የዘወትር የሚነሳው ንግግራቸው ነው። የማርቲን ሉተር ኪንግ ጁኒየር የልደት ቀን በየዓመቱ የአውሮፓ ጀንዋሪ በገባ ሶስተኛው ሰኞ ብሔራዊ ክብረ በዓል ሆኖ በዩናይትድ ስቴትስ ውስጥ የተወካዮች ምክር ቤት ከተወሰነና ፕሬዚዳንቱ ሮናልድ ሬገን ጥቅምት ከ3976 ዓ ም ከፈረሙት በኋላ ህግ ሆኖ ወጥቶ ለመጀመሪያ ጊዜ ስራ ላይ ከዋለበት ከጥር 1298 ዓ ም አንስቶ ላለፉት 38 ዓመታት እየተከበረ ይገኛል። ወደ ሌላ ዜናዎች ስንሻገር ደግሞ ዓለም አቀፉ ማህበረሰብ የሩሲያን ተግባር አንድ ላይ ሆኖ መጋፈጥ አለበት ሲሉ የዩናይትድ ስቴትስ ምክትል ፕሬዚዳንት ጆን ባይደን አሳሰቡ። ተመራጩ ፕሬዚዳንት ዶናልድ ትራምፕን ደግሞ ለዩክሬን ጠንካራ ደጋፊዋና አጋ ጋሯ እንዲሆኑላት ተማጽነዋል። ምክትል ፕሬዚዳንት ጆን ባይደን ዛሬ ኪዩቬ ውስጥ ከፕሬዚዳንት ፔትሮ ፓሮ ሼንኮ ጎን ሆነው ሲናገሩ ዩክሬን የሙስናን ነቀርሳና የክሬምልንን ያላሰለሰ ጥቃት እየታገለች ናት ሲሉ አሳስበዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አረጋውና ጽዮን ግርማ አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር ዛሬ የማርቲን ሉተር ኪንግ በዩናይትድ ስቴትስ የጥቁር ሕዝብ መብት ተሟጋቹ ማርቲን ሉተር ኪንግ 88ኛ የልደት በዓል በመከበር ላይ ይገኛል። መስታወት አድራጋው ያጠናቀረችው ዘገባ አላት። ዛሬ እለቱ በመላዋ ዩናይትድ ስቴትስ የማርቲን ሉተር ኪንግ መታሰቢያ ቀን ነው። በአውሮፓውያን የቀን ስሌት መሰረት በየአመቱ የጥር ወር በገባ በሶስተኛው ሰኞ አሜሪካውያን የደቡባዊ ዩናይትድ ስቴትሷን የአላባማ ክፍለ ግዛት የባፕቲስት ቤተ ክርስቲያን አገልጋይ ቄስና የሲቪል መብት ታጋይ የዶክተር ማርቲን ሉተር ኪንግ ጁኒየርን ህይወትና ስራ በክብር ያስባሉ። ከኃይልና ብጥብጥ በራቀ መንገድ በሚደረግ ትግል ማህበራዊ ለውጥ ለማምጣት የታገሉት የሲቪል መብት ታጋይ ነብሰ ገዳይ በተኮሰባቸው ጥይት ተመተው ከዚህ ዓለም በሞት የተለዩት ዶክተር ኪንግ ዛሬ በህይወት ቢኖሩ ኖሮ ትላንት፣ እሁድ በአውሮፓውያን የቀን አቆጣጠር ጥር 15 2017 88ኛ የልደት በዓላቸውን ያከብሩ ነበር። እንደ አውሮፓውያን አቆጣጠር በ1950ዎቹ አጋማሽ በዩናይትድ ስቴትስ በዜጎች እኩልነትና ነጻነት ላይ ከፍተኛ እንቅስቃሴ ተጀመረ። የዛኔ ወጣት የክርስትና እምነት ሰባኪ ማርቲን ሉተር ኪንግ በሞንጎምሪ አላባማ የነበረውን የሕዝብ ማመላለሻ አገልግሎት በተለይም በደቡቡ ዩናይትድ ስቴትስ የነበረውን የጥቁር ዘር አድሎ በመቃወም እና የጥቁር ሕዝቦች የመምረጥ መብት መከበር ለማረጋገጥ ከፍተኛ እንቅስቃሴ ተፋፋመ። እንደ አውሮፓውያን አቆጣጠር በ1929 በአትላንታ ግዛት ጆርጂያ ነበር የተወለዱት ማርቲን ሉተር ኪንግ። ቤተሰቦቻቸው የሃይማኖት ሰዎች ነበሩ። በደቡቡ ዩናይትድ ስቴትስ በጥቁሮች ላይ የነበረው የዘር አድሎ በጣም ከፍተኛ ነበር። ጥቁሮች ከነጮች ተለይተው ለብቻ ትምህርት እንዲማሩ፣ በከተማ መሀልም ከተፈቀደላቸው ክልል ውጪ እንዳይንቀሳቀሱ ከፍተኛ ጫና ነበረባቸው። ጥቁሮች ከነጮች እኩል መብት ስላልነበራቸው በርካቶች ያልተማሩ ያልተማሩና በድህነት የሚማቅቁ ነበሩ። የመብት ተሟጋቹ አንድሪው ያንግ የማርቲን ሉተር ኪንግ የቅርብ ጓደኛ ነበሩ። በጥቁሮች መብት እንቅስቃሴ ከፍተኛ ተሳትፎ ካደረጉት መካከልም አንዱ ናቸው። ኪንግ ዩናይትድ ስቴትስን ከዘረኝነት ከጦርነትና ከድህነት የነጻች አድርገን እንድናስባት አስተማረን። እንደ አውሮፓውያን አቆጣጠር በ1963 በነሐሴ ወር በጥቁሮች እኩልነት የተጀመረው እንቅስቃሴ ተስፋፍቶ በዋሽንግተን ለነፃነቱ የወጣው ጥቁር ሕዝብ ከ250ሺ በላይ ነበር። ይህም እንቅስቃሴ የጥቁሮች ነጻነት እንዲከበር እና ከነጮች እኩል ስራ የመቀጠር እንዲል እድል እንዲጨምር ረዳ። በዚህ በርካታ ዜጎች በተገኙበት ሰላማዊ ሰልፍ ላይ ከነበሩት ግንባር ቀደም ሰዎች መካከል ጆን ሉዊስ when we arrive at the steps to the Lincoln Memorial there were just hundreds and thousands of people there were many young people Yeah, Washington DC Lincoln you met us up a house for us kadmo there's could reach out to a mo again to all you need a little too much that which ከርቀት አይኑ እያየ ለመከታተል የፈለገ አንድ ወጣት ከዛፍ ላይ ተንጠላጥሎም ተመልክቼ ነበር። በዋሽንግተኑ የፕሬዚዳንት ሊንከን መታሰቢያ ሐውልት አቅራቢያ ኪንግ ወደ ስብከት መድረክነት ቀይረውት ነበር። ከዚህ ቀደም ታይቶ የማይታወቅ ለጥቁሮች ነጻነት ከፍተኛ ሚና የተጫወተ ታላቅ ለውጥ የሚያስገኘ ሰላማዊ ሰልፍ ነበር። ለጥቁሮች ብቻ ሳይሆን ለሕዝቦች እኩልነት ተሟጋች ነጮችም ጭምር የተለየ ቀን ሆኖ አለፈ። በእንቅስቃሴ ውስጥ ከተሳተፉት ሰዎች መካከል አንዱ በመሆኔም ታላቅ ደስታ ይሰማኛል። ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር የሰላም ኖቤል ተሸላሚ በሆኑበት ዓመት ፕሬዚዳንት ሊደን ጆንሰን የጥቁር ነጻነት በተለይም በህዝብ አገልግሎቶች ላይ የነበረውን ህግ በአዲስ ቀየሩ። በቀጣዩ ዓመትም ጥቁሮች የዩናይትድ ስቴትስ ፕሬዝዳንትን መምረጥ የሚያስችላቸውን ነጻነት ተጎናጸፉ። እንደ አውሮፓውያን አቆጣጠር በ1968 በቴኒሲ ግዛት በቀን ስራ ላይ ለሚተዳደሩ ጥቁሮች መብት መከበር እንቅስቃሴ በሚያደርጉበት ወቅት በ39 ዓመታቸው ነው ኪንግ የተገደሉት የዜጎች መብት ተሟጋች የሆኑትና ሁለት ጊዜ ለዩናይትድ ስቴትስ ፕሬዝዳንትነት እጩ ተወዳዳሪ የነበሩት ጄሲ ጃክሰን በተገደሉበት ምሽት ከጎናቸው ነበሩ። ኪንግ ቢያልፍም፣ ስራው ግን ከመቃብር በላይ እንደሆነ ጃክሰን ይናገራሉ። ኪንግ ከመሞታቸው አንድ ቀን በፊት ባደረጉት ንግግር እንደሚሞት እንደሚሞቱ ቀድመው አውቀውት ነበር በማለትም ይናገራሉ። በቃል ኪዳን የተሞላች ምድር ትታየኛለች። ከእናንተ ጋር እስከ መጨረሻው ድረስ ላልጓዝ ይችላለሁ። አንድ ልነግራችሁ የሚሻው ነገር ግን ለታላቅ ስኬት መብቃታችን አይቀሬ መሆኑን ነው። ማርቲን ሉተር ኪንግ ሕይወታቸው ካለፈ ከ35 ዓመት በኋላ በ2008 የመጀመሪያ የመጀመሪያው ጥቁር የአሜሪካ ፕሬዚዳንት ባራክ ኦባማ መመረጥ ህልማቸውን እውን ካደረጉት ታላቅ ሰዎች መካከል አንዱ ሆኗል፣ በማለት ብዙዎች ይስማማሉ። ወደ አዲስ አበባ ዘገባ ስንሻገር የፌዴራል ጠቅላይ አቃቤ ህግ እነ ማስረሻ ሰጤ ብሬ በሚል መዝገብ በቅሊንጦ ማረሚያ ቤት ቃጠሎ በ23 ታራሚዎች ግድያና በሽብር ወንጀል ክስ የመሰረተባቸው ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ጠይቋል። ታራሚዎቹ አሁንም በማረሚያ ቤቱ አስተዳደር በደል እንደሚፈጸምባቸውና የረሃብ አድማ እንዳደረጉ እየገልጸዋል ለፍርድ ቤቱ አብዛኞቹ ተጠርጣሪዎች የክስ መቃወሚያ አናቀርብምም ብለዋል። ከተከሳሾቹ አንድ ዶክተር ፍቅሩ ማሩ ክሳቸው ዛሬ ተነቦላቸዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ይዟል። ጠቅላይ ዐቃቤ ሕግ በቅሊንጦ ማረሚያ ቤት ቃጠሎ፣ በንብረት ማወደም፣ በ23 ታራሚዎች ግድያና በሽብር ወንጀል ክስ የመሠረተባቸው 38 ተጠርጣሪዎች ጉዳይ በዝግ ችሎት እንዲታይ ለፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አመለከተ። ከተከሳሽ ጠበቆች መካከል አቶ ወንድሙ ይብሳና አቶ መሐመድ ኑር አብዱል ከሪም ለቪኦኤ እንደገለጹት ዐቃቤ ህግ ማመልከቻውን እንዳስገባ እንጂ ላመለከተው ጉዳይ ዝርዝር ህጋዊ ምክንያቱን አያውቁትም። ይሁንና አቶ መሐመድ ኑር አንድ ጉዳይ በዝግ ችሎት እንዲታይ የሚያስገድዱ ሁኔታዎችን በመዘርዘር የዐቃቤ ህግን ማመልከቻ አይተን መልስ እንሰጣለን ብለዋል። በመሰረቱ በዝግ ችሎት የሚታይ ጉዳይ ቢያዩት ቢሰሙት፣ ምናልባትም ስሜትን የሚነካ ቁጣን የሚቀሰቅስ ሁከትን የሚቀሰቅስ ከሆነና ወይንም ደግሞ የተወሰኑ የህብረተሰብ ክፍሎችን የሚጎዳ ስሜት የሚቀሰቅስ ከሆነ የተለየ ነገር የሚያስስ ከሆነ ነው። እንዲህ አይነት ጉዳይ ግን ዳኛውም ይማርበታል፣ ትምህርት ይሰጥበታል። ተከሳሹም ይማርበታል፣ ትምህርት ይሰጥበታል። ጠበቃውም ይማርበታል፣ ትምህርት ይሰጥበታል። ትምህርት የሚገኝበት ጉዳይ ስለሆነ ምንም አይነት ስሜት የሚነካ ጉዳይም ስላልሆነ በዚህ ችሎት የሚታይበት ጉዳይ የለም። አቃቢ ህግ ግን በምን ምክንያት ጉዳዩ በዝግ ችሎት እንዲታይ እንደፈለጉ እንግዲህ ወደፊት ማመልከቻውን አይተን መልስ የምንሰጥበት ይሆናል። ፍርድ ቤቱም የተጠርጣሪዎች ጠበቆች በአቃቢ ህግ ማመልከቻ ላይ ያላቸውን አስተያየት በሚቀጥለው ቀጠሮ እንዲያቀርቡ አዟል። በዚሁ ችሎት ላይ ዛሬም ተጠርጣሪዎቹ በማረሚያ ቤቱ አስተዳደር ከፍተኛ በደል እየተፈጸመባቸው እንደሆነ ለፍርድ ቤቱ አቤት ለማለት ሞክረው እንደነበረ ጠበቆቹ ያስረዳሉ። ከ ሀያ ሶስት ያላነሱ ተወካዮች እንደሚወክሉ የሚናገሩት አቶ ወንድሙ ይብሳ ሁኔታውን ከደንበኞቻቸው በተነገራቸው መሰረት እንዲህ ያብራራሉ። ተፋስ ሁለት ሺህ ዘጠኝ መቶ ወራት ጀምሮ በፍርድ ቤት ውስጥ ባልሰማ ነው አቤቱታ የምክንያት አሁንም ከጨለማ ቤት አልወጣንም። ሰላሳ ሰባት ሰዎችንን አራት በአምስት በሆነ እጅግ ጠባብ በሆነ ክፍል ውስጥ ነው ያለ ነው። ይህም በመሆኑ ይህ እነዚህ ችግሮች እንዲቃለልሉኝ ከቅዳሜ ጀምሮ የምግብ መብሪያት አድማ ሜዳት ይህን እንዲታወቅልን የምልና መሰል ነገሮችን አቤቱታ አቅርቦ ይህንንም አንድም እኔ ለፍርድ ቤቱ እንዳቀርብ በሰላሳ ሰከንድ ሁሉ ጠይቄ ፍርድ ቤቱ አሁን አቶ መሐመድ ኑርም ተመሳሳይ ሁኔታ ገልጸው ፍርድ ቤቱ ይህን አቤቱታ በጽሑፍ እንዲያቀርቡ ትእዛዝ መስጠቱን ተናግረዋል። አንዳንድ ተከሳሾች ዛሬ የመጀመሪያ ደረጃ የክስ መቃወሚያቸውን እንዳቀረቡም ታውቋል። የክስ መቃወሚያ ካቀረቡት መካከል የአቶ መሐመድ ኑር አብዱልከሪም ደንበኛ አቶ ቶፊቅ ፋራ መሐመድ ሲሆኑ ካቀረቧቸው መቃወሚያዎቹ ዋናዎቹ የክሱ ግልጽ አለመሆንና የተሟላ ማስረጃ ከአቃቢ ሕግ አለመቅረቡ እንደሆነ ጠበቃቸው ይናገራሉ። አብዛኞቹ ተከሳሾች ግን ወደ ክርክሩ እንሄድ እንዳሉ አቶ ወንድሙ ይብሳ ገልጸዋል። የኔ ደንበኞች አሁን በቁጥሯቸው ያነበኩሉ በሙሉ የመጀመሪያ የክስ መቃወሚያ ማቅረብ ስለማንፈልግ በቀጥታ ወደ እምነት ክህደት ይሄን መቃላችን እንሰጣለን አሉ። ይሄ ለሚቀጥለው ቀጠሮ እንዲሆን ነው የተባለው። የመቃወሚያ መልስ ለማቅረብ አልፈለጉም የኔ ደንበኞች ሃያ ሶስት አምስት። ለምንድን ነው የእርስዎ ደንበኞች ሊያቀርቡ ያልፈለጉት የክስ መቃወሚያ? ላይ ሂደት ውስጥና የእኛ በዚህ ጉዳይ ላይ የሰራነው ነገር የለም። ምስክሮችም እንደተቀነባበሩብን ጓደኞቻችን በዚህ በኛው ላይ ሊመሰክሩ እንደተዘጋጁ ስለተነገረን እና ስላወቅን የመጀመሪያ መቃወሚያ መልስ ማቅረባችን ጊዜ ከማጥፋት በቀር ምንም ውጤት አመጣልን። ሁለተኛ ደግሞ እስካሁን ድረስ እንደምንሰማው እነሱ ያሉኝን ነው አካባቢ ህግ ላይ የምናቀርበው መቃወሚያ ሁሉም ውድቅ ስለሚሆን ጊዜ ከማጥፋት በቀር ውጤት አይኖረውም። በቀጥታ ወደዛው እንሂድ። ምክንያቱም መቃወሚያ ብናቀርብም ባናቀርብም አካባቢ ህጉ ክስ ስለማይወርቅ በዚህ ምክንያት ጊዜ አናጠፋም። የጓደኞቻችን እዛ ያለ ነው ስንታየ በልምድ የለም የወደቀ የለም የአቃቢ ስ በሁሉም በሌሎችም ጠበቆች በዚህ በኔ ያስቸው ምክንያት አድርገው በቀጥታ ወደ ክሱ እንድንገባ የእምነት ክህደት ቃላችን እንድንሰጥ ብሎ ነው ምክንያት ያቀረቡ ጠቅላይ አቃቢ ህግ። በዚህ የክስ መዝገብ ክስ ከመሰረተባቸው ሰላሳ ስምንት ተጠርጣሪዎች መካከል እስከ ዛሬ ፍርድ ቤት ያልቀረቡት ዶክተር ፍቅሩ ማሩ ቀርበው ክሳቸው እንደተነበበላቸው ታውቋል። አቶ መሀመድ ኑር የተመለከቱትን ለቪኦኤ አካፍለዋል። ዶክተር ፍቅሩ ማሩ ወርዶፋ ዛሬ ራሳቸው ችሎት ቀርበው አይቻቸዋለው። ተይዘው ቀርበው ይሁን በመልኩ እንደቀረቡ ባላውቅም ቀርበዋል። ጠበቆቻቸውም እነ አቶ ኑሩ ሰኢድ ቀርበውላቸዋል። እሳቸው እንደቀረቡም ክሱ ተነበበላቸው። ከተነበበላቸው በኋላ በጠበቆቻቸው በኩል የሚሉት ነገር ካለ ተብሎ ተጠይቆ ተቃውሞ ለማቅረብም ይሁን የእምነት ክህደት ቃል ለመስጠት ይሁን ለነገ ጠዋት ይቀጠረልን ተብሎ ዶክተር ፍቅሩ ማሩ ብቻን በተመለከተ መዝገቡ ለነገ ጠዋት ተቀጥሯል። ፍርድ ቤቱ በመጨረሻ ተለዋጅ ቀጠሮ ለጥር 24 ቀን 209 ዓ ም ሰጥቶ ተነስቷል። አቃቤ ሕግ በ38 ተከሳሾች ላይ የወንጀል አድማ ስምምነት በማድረግ የሆነ ግን የግድሞት ሰባትንና የአልሸባብን የሽብር ቡድን ዓላማ በመቀበል በመንግሥት ላይ ተጽዕኖ ለማሳደር የሀገሪቱን መሠረታዊ ፖለቲካዊ ህገ መንግሥታዊ፣ ኢኮኖሚያዊ ወይንም ማህበራዊ ተቋማትን ለማናጋት በማሰብ ተወስደዋል ባላቸው የተለያዩ ህገወጥ ድርጊቶች ከሷቸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ተከታተላችሁ ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን ላይ ማድረሳችሁን አትዘንጉ። እንደምታዳምጡን በዙ ነው የምናረጋግጠው። ያደመጥነው ሙዚቃ የስቲቪ ወንደር ሀፒ በርዝዴ ነበር። ለጥቁር ህዝብ መብት ተሟጋቹ ለዶክተር ማርቲን ሉተር ኪንግ ነው። ይህንን የጋበዝ ናችሁ። ወደ ቀጣዩ ፕሮግራማችን ስናልፍ ባለፈው አመት የአዲሱ የአውሮፓውያን አመት ዘገባውን ያወጣው የመብት ድርጅት ሂማን ራይትስ ዎች እንደ አውሮፓውያን አቆጣጠር የ2016 ዓ.ም የኢትዮጵያ የጭካኔ ገደቦች አመት ብሎታል። ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጀችበት በዚህ ወቅት መሰረታዊ መብቶችን በመገደብ እና ሰላማዊ ሰልፈኞች ላይ የከፈተችውን ደም አፍሳሽ አፈና ቀጥላበታለች ብሏል። በኤርትራም የዜጎች ሰብዓዊ መብቶችን መጣሷም ቀጥላበታለች ብሏል። የኢትዮጵያም ሆነ የኤርትራ መንግስት የሁማን ራይትስ ዎችም ሆነ የሌሎች ዓለም አቀፍ የሰብአዊ መብት ድርጅቶችን ሪፖርቶች እንደማይቀበሉ በተለያየ ጊዜ ሲናገሩም ይደመጣል። የአሁኑን የ2017 የሁማን ራይትስ ዎች ሪፖርት በተመለከተ ምላሻችንን እንዲሰጡን ለኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ጽህፈት ቤትና የኤርትራ ማስታወቂያ ሚኒስትር ደውለን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጽዮን ግርማ በሁማን ራይትስ ዎች ከፍተኛ የአፍሪካ ተመራማሪ የሆኑት ፊሌክስ ሆርኔ ስለሪፖርቱ ስለ ሪፖርቱ አነጋግራ ተከታዩን ዘግባለች። በኢትዮጵያ የጭካኔ ገደቦች አመት በሚል ርዕስ የሚጀምረው የሰብአዊ መብት ተሟጋቹ ሂማን ራይትስ ዎች የ2017 አለም አቀፍ ሪፖርት የኢትዮጵያው የሪፖርቱ ክፍል እንደ አውሮፓውያን አቆጣጠር በ2016 ዓ.ም ኢትዮጵያ የሰብአዊ መብቶች ቀውስ ውስጥ መውደቋን ይዘረዝራል። ኢትዮጵያ የአስቸኳይ ጊዜ አዋጅ ባወጀችበት በዚህ ወቅት መሰረታዊ መብቶችን በመገደብ ና ሰላማዊ ሰልፈኞች ላይ የከፈተችውን ደም አፍሳሽ አፈና ቀጥላበታለች ይላል ሪፖርቱ። አያይዞም የአስቸኳይ ጊዜ አዋጁ በዘፈቀደ ማሰርን ይፈቅዳል፣ ማህበራዊ መገናኛ ብዙሃንን ይገድባል፣ እንዲሁም ከውጭ አካላት ጋር መገናኘትን ይከለክላል። በዚህ አመት የመንግስት የጸጥታ ኃይሎች በኦሮሚያና አማራ ክልሎች በመቶዎች የሚቆጠሩ ሰላማዊ ሰልፈኞችን ገድሏል፣ በአስር ሺዎች የሚቆጠሩትን እስር ቤት አጉሯል። ታስረው ከተፈቱት ብዙዎቹ በእስር ቤት ውስጥ ስቃይ እንደደረሰባቸው ተናግረዋል ይላል። ይህ እስረኞችን የማሰቃየት ችግር ኢትዮጵያ ውስጥ ለረጅም ጊዜ ሳይፈታ የዘለቀ ችግር እንደሆነ የሚናገረው የሪፖርቱ ክፍል መንግስት የጸጥታ ኃይሎች ያደረሱትን በደሎች በተገቢው መልኩ ለመመርመርም ሆነ ለዓለም አቀፍ ምርመራ ጥሪዎች መልስ መስጠት አልቻለም ይላል። በሂውማን ራይትስ ዎች ከፍተኛ የአፍሪካ ተመራማሪ የሆኑት ፊሊክስ ሆርን በርካቶች እስር ቤት በሚታጎሩባት ኢትዮጵያ እያሰቃዩ የመመርመር ተግባር ወይም ቶርቸር አሁንም ቀጥሏል ይላሉ። ግለሰቡ ወይም ግለሰቦች በተቃውሞ የተሳተፉ የተሳተፈ ከሆነ ወይም ከቤተሰቡ አካል አንዱ መንግስትን የመቃወም ታሪክ ካለው ታስረው ይቆዩና በፍርድ ቤት ሲቀርቡ የደረሰባቸውን የማሰቃየት ምርመራ አስረድተው ፍርድ ቤቱ ለፖሊስ የሰጡትን ቃል ውድቅ እንዲያደርግላቸው ይጠይቃሉ። ሆኖም በፍትህ ስርዓቱ ፖሊስና የጸጥታ ኃይሎች ተጠያቂ ስላልሆኑ በተደጋጋሚ ችግሩ ሲከሰት እናስተውላለን። እንደ አውሮፓውያን አቆጣጠር በ2016 ዓ ም ከታሰሩት በአስር ሺዎች ከሚቆጠሩት እስረኞች መካከል ጋዜጠኞች፣ ጦማሪዎች፣ ሙዚቀኞች፣ መምህራን ና የጤና ባለሙያዎች እንደሚገኙበት የጠቀሰው ሪፖርቱ እንደነ በቀለ ገርባ ያሉ ለዘብተኛ የሚባሉ የፖለቲካ ፓርቲ መሪዎች በሽብር ተከሰው እስር ቤት ይገኛሉ፣ የመማር ማስተማር ሂደቱ ተስተጓጉሏል፣ በሺዎች የሚቆጠሩት ደግሞ አገር ጥለው ተሰደዋል ይላል። የኢትዮጵያ መንግስት ሂውማን ራይትስ ዎችም ሆነ ሌሎች ዓለም አቀፍ የሰብአዊ መብት ድርጅቶች ሪፖርት ሳይወጡ ሪፖርቶቹን እንደማይቀበል ና እንዲህ ያሉ ድርጅቶች የራሳቸው አጀንዳ ያላቸው ያልተረጋገጠ መረጃ የሚያወጡ ናቸው እንደሚል ጠቅሼ፣ ምላሻቸው ምን እንደሆነ ፊሊክስ ሆርንን ጠይቄያቸው ነበር። በኢትዮጵያ ሁላችንም እንደምናውቀው መንግስቱን የሚቃወሙ ድምጾችን ለማፈን የተሳካና ሰፊ ዘመቻ ተካሂዷል። በጸረ መንግስት ተቃውሞ የተሳተፉና ተቀባይነት ያላቸው ጥያቄዎችን ያነሱን ዝም ለማሰኘት ከቀየሱት ስልት ጀምሮ ከኢትዮጵያ ጋር በትብብር የሚሰሩ የውጭ መንግስታት የኢትዮጵያን የሰብአዊ መብት ይዞታ በይፋ ለማውገዛቸው የተሳካ ዘመቻ መካሄዱን ያሳያል። በኢትዮጵያ እየተከናወነ ያለውን ሁኔታ በማጋለጥ ከሚናገሩት ጥቂት ቡድኖች የእኛ ድርጅት ይገኝበታል። የኢትዮጵያ መንግስት በዚህ ደስተኛ አይደለም። መረጃዎቻችንን የምናጠናቅረው ተጎጂዎችን በማነጋገር የአይን ምስክሮችን በማጣቀስ ከእኛ ጋር ለመነጋገር ፈቃደኛ ከሆኑ የመንግስት ባለስልጣናት የምናገኛቸውን መረጃዎች ጨምረን ነው። የተለያዩ ምንጮችን ሳናጣቅስ የምንሰራው ስራ የለም። ከመንግስት ባለስልጣናት ጋር መወያየት የምንፈልግ ቢሆንም እነሱ ፈቃደኞች ሲሆኑ አንመለከትም። እንዲያውም በጥቅል ድርጅታችን የአድሎ አሰራርን እንደሚከተል ከመግለጽና የሪዮት ዓለም ልዩነትን እንደ ምክንያት ከማስቀመጥ ባለፈ ለችግሮቹ የጋራ መፍትሄና ማጣራት ለማበጀት ፍላጎት የላቸው። የመብት ድርጅቱ ሂዩማን ራይትስ ዎች ሪፖርት ኤርትራን በተመለከተ ባወጣው የሪፖርቱ ክፍል ኤርትራ ነጻነቷን ካገኘችው ወዲህ ምንም አይነት ምርጫ ለማካሄዷን እና ባለፈው የአውሮፓውያኑ አመት ሁለት ሺ አስራ ስድስት የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አጣሪ ኮሚሽን ባቀረበው ሪፖርት መሰረት የሀገሪቱ መንግስት በርካታ ሰብአዊ መብቶችን የሚጥስ ተግባሮች የሚፈጽም መሆኑን መረጃ እንዳገኘ አስታውቆ ነበር ይላል ሪቱ ያለው የጊዜ ገደብ የሌለው ብሔራዊ አገልግሎት ከፍተኛ ቁጥር ያላቸው የሀገሪቱ ዜጎች እንዲሰደዱ ምክንያት መሆኑን በመጥቀስም በተጨማሪም በብሔራዊ አገልግሎት የተሰማሩ ዜጎች አያያዝ የሰብአዊ መብቶችን የሚጥስ መሆኑን ይጠቅሳል። ነጻ የመገናኛ ብዙሀን በሀገሪቱ ካለመኖሩ በተጨማሪ አስራ አንድ ስርአቱን የነቀፉ ከፍተኛ ባለስልጣናትን ጨምሮ ብዛት ያላቸው ጋዜጠኞች ያለ ፍርድ በእስር እንደሚገኙ ይዘረዝራል። ፊሊክስ ሆርን እንደሚሉት የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን በማንሳት ዜጎቹ ነጻነት መስጠት አለበት። ችግሮቹን ለመፍታት ደግሞ ከተቃዋሚ ድርጅቶች ጋር ውይይት መፍጠር አለበት። በተጨማሪም የመናገርና የመጽሐፍ ነጻነት መብትን አለመገደብ እንዲሁም የሲቪል ማህበራት እንዲሰሩ መፍቀድ ይኖርበታል። ይህ ሲሆን ብቻ ነው መፍትሄ ሊመጣ የሚችለው በማፈን ጊዜያዊ እንጂ ዘላቂ መፍትሄ ማምጣት አይቻልም። ብለዋል። የአሁኑን የ2017 የሁማን ራይትስ ዎች ሪፖርት በተመለከተ ምላሻቸውን እንዲሰጡን ለኢትዮጵያ መንግስት የኮሚኒኬሽን ጉዳዮች ሚኒስቴር ጽህፈት ቤትና ለኤርትራ ማስታወቂያ ሚኒስቴር ደውለን ስልካቸው ባለመነሳቱ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን ቀጥለን ምላሻቸውን ይዘን እንመለሳለን። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ተቃርቧል። በፌስቡክ ቪዮኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸ ነውን የመስታወት አራጋው ና ጽዮን ግርማንን። ፕሮግራሙን ያቀናበረልን ሞክቤል ያቤሮ ነው። ጉዟቸው የሰመረ ይሁን እያል እንሰናበታለን። ሙዚቃዎቹን በመምረጥ ዲጄ ፋትሱ አብሮን ነበር። መልካም ምሽት። በነገው ጉዞ እንገናኝ። Martin Luther the King, I ain't using it for the right thing. In between lean and the fiends, hustle and the schemes, I put together pieces of a dream. I still I have, have one. I got a dream. One day.